በአውሮፓውያኑ የዘመን አቆጣጠር 2010 ዓ ም የዓለሙ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጆርናሊስትስ ወይም በምህጻረ ቃሉ ሲፒጄ የፕሬስ ነፃነት ተሸላሚ ኢትዮጵያዊው ጋዜጠኛ ዳዊት ከበደ ሲፒጄንና ሌሎች ሰብአዊ መብት ተሟጋች ድርጅቶችን የምዕራባውያን አጀንዳ አስፈጻሚ መሳሪያዎች ሲል ወርፏቸዋል፣ ይላል ዲሞክራሲ ዘግባር በመደርደሪያው። ከ2005ቱ የኢትዮጵያ ምርጫ ጋር ተያይዞ ታዲያ ባቀረባቸው ዘገባዎች ታስሮ ከተፈታ በኋላ በስደት ለሁለት ዓመታት አሜሪካ ቆይቶ ወደ ሀገሩ ተመልሷል። ዳዊት ዳዊት ኢትዮጵያ ውስጥ በጋዜጠኝነት መስራት እንደማይቻል ገልጦ በስደት ከቆየ በኋላ የተመለሰበትን ምክንያት ሲያስረዳ በአብዛኛው ያለውን መንግሥት ከሚቃወሙ በውጭ የሚኖሩ ኢትዮጵያውያን የደረሰብኝ ተጽዕኖ አገር ውስጥ ካለው ሺህ ጊዜ በመፍለጡ ነው ብሏል። ዳዊት በቅርቡ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ያደረገውን ቃለ ምልልስ መነሻ አድርገን አነጋግረነዋል። የምዕራቡን ዓለም አጀንዳ ያራምዳሉ ሲሉ የሆነጭላቸውን የሲቪክ ድርጅቶችም ምላሽ እናካትታለን። ዳዊት ከበደን ያወያየው ሰለሞን ክፍሌ ነው። ዳዊት፣ ዳያስፖራው ስላስቸገረኝ ለመመለስ ተገድጃለሁ ብለሃል በዛ ቃለ ምልልስ ላይ። በምን መልክ ነው ተጽዕኖ ያሳደረብህ? አመሰግናለው፣ ሰለሞን ይህ ዲያስፖራው ስላስቸገረኝ አይደለም የተመለስኩት። በወቅቱም ቪኦኤን ጨምሮ ለሌሎች ሚዲያዎች እንደገኩት የተመለስኩበት ምክንያት በቀጥታ ከሙያዬ ጋር የተገናኘ ነው የነበረው፣ ግን እንደ ክስተት ያው በዲያስፖራው ጋር የነበረው ያለው የቶለራንስ መጠንና ይሄ የፖለቲካ ባህላችን የፈጠረው ችግር ይሄ መፈራረጅ ፖለቲካ አንድ አንድ ችግር ነውና ምክንያት ስለዚህ ያው ከሙያዬ ጋር በተገናኘ አገር ቤት እየተሰራ ይሻላል በሚል ነው የተመለስኩት። እንደ ጠቀስከው የነበረው ችግር ያው ግልጽ ነው። አንዳንዴ ፖለቲካችን ያው በገዢው ፓርቲም በተቃዋሚም በኩል ያው ያለው ችግር ይታወቃል። ትችትን የመታገስ ባህል ብዙም የለንም። አንድ ሰው ሙያውን መሰረት አድርጎ ትችት ሲያቀርብ በገዢው ፓርቲውም በተቃዋሚዎች ሁሉም በሚችለው አቅም ለማንበርከት ነው የሚሄደው እንጂ የተነሱ ነገሮችን ወደ ማስተካከል አይሄድም። እሱ የፖለቲካ ባህላችን የፈጠረው ችግር ነው። ዲያስፖራ የሚያጋጠመኝ ከመሰደዴም በፊት እዚህ ሀገር ቤትም እያለው የነበረው ችግር ያ ነው። በዛ መልኩ ነው የማየው። መልካም። ስለ ሲፒጄ፣ ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል የመሳሰሉት ድርጅቶች ስትናገር የምዕራቡን ዓለም አጀንዳ አስፈጻሚዎች ብልሃቸዋል እስቲ አብራራልኝ። ይሄንን ይህንን ያልኩበት ምክንያት ያው እንግዲህ እዛ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ስቀርብ ጥያቄ ቀረበልኝ። ጥያቄ ሲቀርብልኝ ደግሞ ኔጋ ያለው ምልከታ ነው የራሴን ምልከታ ነው ያስቀመጥኩት። በእኔ እምነት ያው ማንኛውም ውጭ ያሉ አሜሪካ የአሜሪካ ተቋማት የሰብአዊ መብት ተሟጋቾችም ሊሆን ይችላሉ፣ የፕሬስ ነጻነት ጠብቆ ተቋማትም ሊሆን ይችላሉ፣ ቲንክ ታንኮችም ሊሆን ይችላሉ አንድ የጋራ ዓላማ አላቸው ብዬ አምናለሁ። እሱም ምዕራባውያን ሄጅሞኒክ አምቢሽን ወይም ደግሞ የምዕራባውያን ዓለምን የመቆጣጠር ዓላማ አጠቃላይ ከዛ ቃል ኪዳን ጋር የተገናኘ ዓላማ እንዳላቸው አምናለሁ። ያንን ያልኩበት ምክንያት ማንንም ለመወንጀል ወይም ደግሞ ማንንም ንጹህ ለማድረግ አደለም። በነገራችን ላይ እዛ ቃለ ምልልስ ላይ ውንጀላ ብቻ አልነበረም። እኔ በኔ በኔ እምነት እነዚህ ተቋማት መቶ ፐርሰንት መላእክት ናቸው፣ መቶ ፐርሰንት ደግሞ ሆን ብለው ለጥፋት የተቋቋሙ ድርጅቶች ናቸው ብዬ አላምንም። የሚከራከሩላቸው ጋዜጠኞች አሉ። እኔም በአንድ ወቅት እስር ላይ በነበርኩበት ጊዜ ይከራከሩልኝ ነበር። አሁንም እነዚህ ሰዎች የሚያቀርቡት ነገር እስር ቤት ጋዜጠኞች አሉ። መንግስት የራሱ የሆነ መከራከሪያ ሊያቀርብ ይችላል። እንደዛም ሆኖ ግን ሙሉ ለሙሉ ደግሞ እነዚህ ተቋማት መላእክት ናቸው፣ በዚህ ዓላማ ብቻ ነው እንትን የሚያደርጉት ከምዕራባውያን ኢንተረስት እና ከምዕራባውያን አጠቃላይ ሄጅሞኒክ ኢንተረስት ውጪ ናቸው ብዬ አላምንም። ያው የራሳቸው ዓላማ አላቸው የሚያስጠብቁት። አሜሪካ የውጭ ጉዳይ ፖሊሲ የማይመቹ አገሮች ላይ ሲሆን እና የሚመቹ አገሮች ላይ ሲሆን የሚያወጡት እንትን ይለያያል በሚል ነው ምናልባት ብዙ መከራከር እንችላለን። በእሱ ጉዳይ ላይ የክሬምሊን ጉዳይ ማንሳት እንችላለን። በዩክሬን ጉዳይ ላይ የነበረውን ማንሳት እንችላለን። የራሴ የራሴ የግል እምነት ነው። ከዛ የራሴ የግል እምነት በመነሳት ነው ያንን ያልኩት እንጂ እንዳልከው ማንንም ለም እንዳልከው ደግሞ ሲፒጄ እና አምነስቲ ኢንተርናሽናል ለምሳሌ አንተን ከእስር በማስፈታት የተጫወቱትን ሚና አንተም አልዘነጋኸውም። ከዚህ ሌላ የምትለው አለ? ልዘነጋውም አልችልም። ያ ማለት ግን ሙሉ ለሙሉ አላማቸው እኔም ከእስር እንድፈታ ጫና ስላደረጉ ወይም ሪፖርት ስላወጡ ሙሉ ለሙሉ ሌላ ኢንተረስት የላቸውም ከምዕራባውያን የሀጅሞኒክ ኢንተረስት ጋር ምንም አይገናኝም ማለት አንችልም። እሱም ማድረጋቸውን አውቃለሁ። ለእሱም አመሰግናቸዋለሁ። ወደፊትም እንዲህ አይነት ችግር ቢያጋጥም እሱ ሶሊዳሪቲ ያሳያሉ ብዬ ይሄ ተማመናለሁ። ያ ማለት ግን ያኛውን የመጀመሪያውን የራሴን ሪዘርቬሽን ውድቅ አያደርገውም። አሁንም ከእነዚህ ድርጅቶች ጋር ግንኙነት አለ፣ የገንዘብ እርዳታ እንደምታገኝም እንሰማለን እና ከእነማን ምን ያህል ገንዘብ ታገኛለህ? ምናልባት እሱን ዲቴይል ለመግለጽ ትንሽ አስቸጋሪ ነው። አሜሪካ በነበርኩበት ወቅት ለፕሬስ ነጻነት እና ለዲሞክራሲ ድጋፍ የሚያደርጉ ተቋማት ነበሩ። ከነሱ ተቋማት ያው ለፕሬስ ነጻነት ድጋፍ ያደረጉ ተቋማት ነበሩ። እነዚህ ተቋማት ግን እኔ ለኢቢሲ በሰጠሁት ቃለ ምልልስ ላይ እነሱን አልጠቀስኩም። አንተ ከሌላ ምንጮች፣ ሌሎችም የሚመለከት ነው እከሌን ተቸህ ማለት ከሌም እንደዛ ነው ወደሚል ድምዳሜ ካልሄድን በስተቀር በቀጥታ እነዛን የሚመለከት ነገር ያልኩት ነገር የለም፣ ስለ እነሱ መረጃ ስለሌለኝ። መልካም፣ ለማጠቃለል ከተመለስኩ ወዲህ የገጠመው ችግር አለ? ከስራ ጋር በተያያዘ ብዙም ከባድ ችግር አልገጠመኝም። ችግሮችም ቢኖሩ አምኜ ስለሆነ የመጣሁት ከመጋፈጥ ውጪ ምንም አማራጭ የለኝም። እስካሁን ግን ሰላም ነኝ። በጣም አመሰግናለሁ ዳዊት። መልካም፣ አመሰግናለሁ ዳዊት ከበደ። የምዕራቡ ዓለም አጀንዳ አስፈጻሚዎች ናቸው ሲል የወነጀላቸው ድርጅቶችስ ምን ይላሉ? ሲፒጄን ላምጣ። የድርጅቱ የምስራቅ አፍሪካ ቢሮ አስተባባሪ ቶም ሮድስ ስለ ተግባሩ ባጭሩ ያብራራሉ። ሲፒጄ የጋዜጠኞች መብት ተከላካይ ድርጅት ነው። በዓለም ዙሪያ የፕሬስ ነጻነትን ያራምዳል ጋዜጠኞች ያለ ፍርሃት እና ብቀላ ዜናዎችን ለሕዝብ እንዲያቀርቡ ለመብቶቻቸው ይቆማል። ጋዜጠኞች ላይ ጥቃት ቢደርስ፣ ቢታሰሩ፣ ቢገደሉ፣ ቢታገቱ፣ ማስፈራሪያ ቢደርስባቸው፣ ሳንሱር ቢደረጉና ቢዋከቡ በነፃነት ዜናዎችን የማሰራጨት መብታቸው ተደፍሯልና አጋርነታችንን እናሳያለን። ህጋዊ ድጋፍ እንዲያገኙም እናደርጋለን በአጭሩ ከተቋቋምንበት እንደ ኤውሮፓን አቆጣጠር ከ1981 ጀምሮ የምንሠራው ይህንን ይመስላል። ዳዊት ከበደ በኒውዮርክ ሲፒጄ በጠራው ስብሰባ ላይ ለተገኙ ጋዜጠኞች ሲናገር ኢትዮጵያ በአፍሪካ ቀንድ ሽብርተኝነትን ለመዋጋት ከአሜሪካ ቀረጥ ከፋይ ሕዝብ ብዙ ሚሊዮን ዶላር ታገኛለች። ግን በእኛው፣ ማለት በኢትዮጵያው ጸረ ሽብር ሕግ መሠረት እኔ አንድ የተቃዋሚ ፖለቲከኛ ባነጋገር ሃያ አምስት ዓመት እስራት ሊፈረድብኝ ይችላል ብሎ እንደነበር ይታወሳል።